7 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የአስተዳደር በደልና ሙስና ስር ሰደዋል ሲሉ አንዳንድ የቤተ ክርስቲያኑ አገልጋዮች ለቪኦኤ ገልጸዋል። የሀገረ ስብከቱ ዋና ስራ አስኪያጅ ከአዝማሚያ ያለፈ ነው ለማለት እንደማያስደፍር አስተባብለው፣ የቤተ ክርስቲያኗ አገልጋዮች በሕግና በስርዓት እየተዳደሩ ናቸው ብለዋል። መለስካቸው አምሃ ዝርዝሩን ይዟል። አባ ሕዝቅኤል በአዲስ አበባ ሀገረ ስብከት የብፁዕ ወቅዱስ ፓትርያርክ ረዳትና የከፋ ሸካ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ መሆናቸውን የዛሬ ዓመት ግድም ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የጻፉት አንድ ደብዳቤ አመለክታል። ሊቀጳጳሱ ጳጳሱ አባ ሕዝቅኤል ይህንን ማሳሰቢያ ያሉትን ደብዳቤ የጻፉት ባለፈው ዓመት ጥቅምት ወር ላይ ከፓትርያርኩ ረዳትነት የኃላፊነት ስፍራቸው እንደተነሱ ለሚገልጸው ማዘዣ የሰጡት መልስ ነው። የደብዳቤው ዝርዝር ብዙ ነው፣ ግን በአንድ አንቀጽ ላይ ለቅዱስ ሲኖደስም ሆነ ለቅዱስነቱ፣ እንዲሁም ለመንግሥት ባለድርሻ አካላት አጥብቄ ማሳሰብ መወደው የአዲስ አበባ ሀገር ስብከት የመልካም አስተዳደር እጦት፣ የውስን ግለሰቦች ያልተገደበ ጥቅም፣ የቤተ ክርስቲያኗን ሊቃውንት የማኅበረ ካህናትና የምዕመናን መጉላላት ከቤተ ክርስቲያኗ እስከ መንግስት ተቋማት ድረስ የፍትህ ጥያቄ ዘወትር ትዕይንት ሆኖ ማየት የተለመደ መሆኑን ይገልጻሉ። ሊቀ ስዩማን ተስፉ ደጀኔ ደግሞ ቀደም ሲል የቤተ ክርስቲያኗ አገልጋይ የነበሩና አሁን ግን በስራ ላይ የሌሉ ናቸው። በአዲስ አበባ ሀገረ ስብከት አመራር ላይ አቤቱታቸውን ከፓትሪያርኩ ጀምሮ እስከ ተለያዩ የመንግስት መስሪያ ቤቶች ከሚያቀርቡ የቤተ ክርስቲያኗ አገልጋዮች ወይንም የነበሩ መካከል አንዱ ናቸው። አጠቃላይ ሁኔታውን እንዲህ ይገልጹታል። አዲስ አበባ ሀገረ ስብከት ጽህፈት ቤት በአሁን ሰዓት ላይ እንደ ተቋም መንፈሳዊ ተቋሙን አይደለም እያራመደ ያለው ሙስናን ማዕከል ያደረገ አሰራር ነው የሚሰራው። ሙስና የሚፈጸሙባቸው ዝርዝሮች የበለጠ ደግሞ በቤተክርስቲያኗ መሬት ላይ በቤተ ክርስቲያኗ ሀብት ላይ ሕገ ወጥ የሆነ ኪራይ አሳልፎ የመስጠት አሁን ለምሳሌ በጃቲ ኪዳነ ምሕረት ቤተ ክርስቲያን በነበርኩበት ሁኔታ ወደ አምስት ሺህ ካሬ ሜትር አንድ ግለሰብ ተከራይቶ እየሰራ ባለበት ሁኔታ የተሰጠው ውል አንድ አመት ከሰባት ወር ሲቀረው ሌላ ውል በደብሮ አስተዳዳሪ ተሰጥቶ ተገኘ። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መምህር ጎይቶም አይኑን እነዚህን አቤቱታዎችና ክሶች ይዤ ወደ ጽፈት ቤታቸው በመሄድ አናግሬያቸዋለሁ። በቤተ ክርስቲያኔቱ በአሁኑ ወቅት ሙስና አለ ወይም የለም ብሎ አፍን ሞልቶ ለመናገር ምርምር ማካሄድ አስፈላጊ ነው ሲሉ ነበረ የመለሱልኝ። ይሄ ለማለት ማስረጃ ያስፈልጋል ነገራችን ላይ የሚነገሩ ነገሮች ይኖራሉ። ከዚህ ውጭ ነው ማለት አንችልም። እንደ አጠቃላይ ምንድን ነው አይ አልባልታ ነው ብቻ አልባልታ ብቻ ነው ለማለት ያስቸግራል። ነውም አይደለም ለማለት በራሱ ማስረጃ ያስፈልጋል። እንደሚታወቀው በኢትዮጵያ ወይም በአዲስ አበባ ከተማ አሁን ባሉ በተለያዩ አሰራሮችም እንደምናየው የሙስና አዝማማያዎች አሉ። በከተማ ደረጃ ይሄ ቤተክርስቲያኑ ብቻ ሳይሆን በከተማ ደረጃ የሙስና አዝማማያዎች አሉ። ልክ እንደዚያ ቤተክርስቲያናችንም በዚህ ከተማ እንዳለች ሁሉ ሰውም በዚህ ከተማ እንደሚኖር ሁሉ አዝማሚያዎቹ ሊኖሩ ይችላል። ሊቀ ስዩማን ተስፉ ደጀኔ ደግሞ ሙስና ስር መስደዱን፣ መስፋፋቱን፣ መንሰራፋቱን ለማየት ምንም የሚያስቸግር ነገር የለውም ባይ ናቸው። እንዲያውም የቤተ ክርስቲያኒቱ የመጨረሻው ትልቁ አባት ተናገሩ ያሉትን እንደ ማስረጃ ያቀርባሉ። በመሰረቱ ቅዱስ ፓትርያርኩ በሸገር ኤፍኤም ከተናገሩት አንዱና ትልቁ ነጥብ ሙስናውን ማስቀረት አልቻልኩም ከአንበሳ ምን ጋጋ ስጋን እንደ መንጠቅ ነው የሚቆጠረው። ኃይሉና ብርታቱ ደግሞ ያለው የሙስና ተጠቃሚዎቹ ላይ ነው ብለው ነው የገለጹት። ስለዚህ የቤተክርስቲያኗን ችግር ለመቅረፍ ከቅዱስ ፓትርያርኩ እየቀረበ የለም። በቅዱስ ፓትርያርኩ ደረጃ ደግሞ ይሄን ጉዳይ እንደተሸነፉበትና ማስቀረት እንዳልቻሉ ከገለጹት ሌላው አካል እኮ ሌላው ተቋም እኮ ከሳቸው በታች ነው ያለው። ስለዚህ ሙስናውን የሚጠቀሙት ሰዎች ችግሩ እንዲቀረፍ ስለማይፈልጉ ስለዚህ ይሄን ችግር ለመቅረፍ ደግሞ ወደ መንግስት ተቋማት ሄደን መንግስት ጉዳዩን በትኩረት ተመልክቶት በሚሰሩ የሙስና ወንጀሎች ጣልቃ ገብቶ ካላስቀረው በስተቀር በአሁን ሰዓት ላይ በቤተ ክርስቲያን ያሉ አስተዳደራዊ መዋቅሮች ሊያስቀሩት የሚችሉ አለመሆኑን በግልጽ የተጠቀሰበት ሁኔታ ነው ያለው። አንዳንድ መረጃዎች እንደሚያመለክቱት በአዲስ አበባ ሀገር ስብከት የአስተዳደር በደል ደርሶብናል በማለት አቤቱታ የሚቀርበው በቤተክርስቲያኑ የአስተዳደር እርከኖች ብቻ አይደለም። ከዚያ ውጭም ለመንግስት የአስተዳደርና የፍትህ አካላት አቤቱታዎቹ እየቀረቡ ይገኛሉ። ይህን በተመለከተም ሊቀ ስዩማን ተስፉ የሚሉት አላቸው። በተለይም የሀገረ ስብከቱን ዋና ስራ አስኪያጅ መምህር ጎይቶምን አሰራር አጥብቀው ይነቅፋሉ። በጣም ብዙ ሰራተኞች ከስራቸው እየተፈናቀሉ ያለ አግባብ ከደረጃቸው ዝቅ እየተደረጉ መብታቸው እየተደፈረ ስለተገኘ፣ በቤተ ክርስቲያኗ ላይ ደግሞ ፍትህና ዳኝነት ሊሰጥ የሚችል አካል ባለማግኘታችን የሀገረ ስብከቱ ዋና ስራ አስኪያጅ የሚሰራቸው ስራዎች አንደኛ ተጠያቂነት የሌለው በመሆኑ በሁለተኛ ደረጃ ጽህፈት ቤቱ ራሱ የሚያራምደው መልካም አስተዳደርን ሳይሆን ተቃራኒውን ስለሆነ ተጠያቂነት የሌለው ስራ ስለሆነ በዘፈቀደ ተቋሙ እንደ ተቋም ሳይሆን በአንድ ግለሰብ ብቻ የሚወሰን ሆኖ ስለተገኘ የሚፈለገውን ያሳድዳሉ፣ የሚፈለገውን ከስራ ያፈናቅላሉ። የሚፈልጉትን ደግሞ ደረጃም እየሰጡ እድገትም እየሰጡ ያዛውራሉ። በእንደዚህ አይነት መልኩ የሰራተኛው እንግልት በጣም እየተስፋፋ ስለመጣ አቤቱታችን እስከ መንግስት መስሪያ ቤት ተቋም ሆኖ ነው ያለው በአሁን ሰዓት። መምህር ጎይቶ በበኩላቸው ጥያቄዎቹ፣ አቤቱታዎቹ እንዳሉ አምነው የሚሰራው ግን ሕግንና የቤተክርስቲያኑን ደንቦች መሰረት በማድረግ እንደሆነ ተከራክረዋል። የተለያዩ ጥያቄዎች ይኖራል። የተለያዩ ሰዎች ግለሰቦች ቅሬታ የሚያቀርቡ ሰዎች ይኖራሉ። ግን ያው እነሱ የሚተሱ እኔም ቢሆንም እውነታው ግን ይሄ አይደለም። በአሰራር ደረጃ ያው እዚህ ሀገረ ስብከት ስራ አስኪያጅ እና መሆኔ መጠን በሀላፊነት ደረጃ ሀላፊነትን መወስደው እኔ ነኝ። ግን ስራው የሚሰራው ግን በመዋቅር ደረጃ ባለው አሰራር መዋቅሩን በጠበቀ ማኔጅመንት ኮሚቴውን የሚወስነውን ከሆነ እየተወሰነ ሌሎች ክፍሎችም በሚሰሩትም ስራ ከሆነ ተጠንተን በቀረው መሰረት መጨረሻ ላይ የሚወጣው በእኔ ቲተር ስለሚሆን በዚህ ምክንያት ካልሆነ በስተቀር መስመሩን ጠብቆ ህጉን ጠብቆ እየተሰራ ያለ ስራ ነው ያለው። እስካሁን ድረስ መምህር ጎይቶም አክለውም ከሳሾችን እንደሚሉት ህገወጥ የሰራተኛ ዝውውር፣ ሌሎች ሰዎችን ለመጥቀምም ሆነ ለመጉዳት ተብሎ የሚደረግ እርምጃ የለም፣ ተፈጽሟል የሚባል የሙስና ተግባርም ካለ ተጣርቶ እርምጃ ተወስዷል የሚል ክርክር አቅርበዋል። ህገወጥ የሆነ የዝውውርና ከደረጃ ዝቅ ማለት የተፈጸመ ነገር የለም። ህጉን ጠብቆ ባለው አሰራር። ባለን መታረሪያ ደንብ መሰረት የቃል አዋዲውን ህግ በሚፈቅደው መሰረት እየተፈጸመ ህጋዊነት ያለው ዝውውር፣ ህጋዊነት ያለው የስራ እንቅስቃሴ ካልሆነ መስተቀር ህገወጥ በሆነ መልኩ የተፈጸመ ነገር የለም። ሌላው ስለ ሙስና እንቃወማለን የሚሉ አካላት እስካሁን ድረስ በቤተ ክርስቲያን ደረጃ ሙስናን ተቃውሞ የመጡ አካላት በአቀረቡት ማስረጃ መሰረት ተገቢ የሆነ ተመጣጣኝ የሆነ እርምጃ ነው እየወሰድ የምንገኘው በግልጽ ማለት ነው። ይሄ በጣም ማሳያዎች የሚሆኑ ምሳሌዎች የሚሆኑ ነገሮች አሉ። ለምሳሌ በሙስና ዙሪያ ጥርጥር ውስጥ የገቡ ወይም ማስረጃ አሉ ተብለው የቀረቡ አጣሪ ኮሚቴ ተመድበው በትክክል ተጣርቶ በማኔጅመንት ኮሚቴ ተወስኖ ከደረጃ ዝቅ ያሉ ኃላፊዎች፣ ሰራተኞች አሉ። ስለዚህ በተጨባጭ በቀረ ማስረጃ መሰረት ትክክለኛ የሆነ እርምጃና ትክክለኛ የሆነ ውሳኔ የተወሰነ ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ውስጥ እጅግ ነባር ከሆኑ ቤተ እምነቶች አንዷ ናት። በብዙ አስር ሚሊዮኖች የሚቆጠሩ ምዕመናን ያሏትና እንደ ተቋምም ከኢትዮጵያ ውጪ የተስፋፋች ናት። እስከ አራት መቶ ሺህ የሚሆኑ መንፈሳዊ አገልጋዮችና ሠራተኞችም ታስተዳድራለች። በተነሳው ጉዳይ ላይ ወደፊት ዘርዘር ያለ ዝግጅት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ